ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ፣ ውድ ያገር ልጆች። ዘውትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከመደረስ ከህዋ መሰናዶዋችን እኖ ተጀምሯል። ባሳለፍነው ሳምንት የመሬት ምልከታ ሳይንስና ቴክኖሎጂ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። የመሬት ምልከታ ሳይንስ ወይም የመሬት ምልከታ ሳተላይት ሳይንስ ስንል የሳተላይቶችን ሂደት የምናጠናበት የምንማራምርበት፣ ሳተላይቶች ደግሞ ሲፈለሰፉ ምን አይነት ሂደት ምን አይነት ትግበራ ይኖራቸው ይመስላችኋል የሚለውን ነገር ተከትለን የምናጠናበት ሳይንስ ነው። በአጠቃላይ በዛሬው መሰናዷችን የዚህ ቀጣይና የመጨረሻ ክፍልን እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ የመሬት ምልከታ መረጃ ስለ ፕላኔታችን አጠቃላይ መረጃ ይሰጣል። ይህም እንደ ውቅያኖስ፣ ከባቢ አየር፣ መሬትና በረዶ ያሉና የአጽናፈ ሰማይ ክፍሎችን ጨምሮ እንዴት ሊገኙ እንደሚችሉ ያሳያል። ከዚህም በተጨማሪ የአየር ንብረት ለውጥን የደን መጨፍጨፍንና የውቅያኖስ ክስተቶችን እንድንረዳ ያስችለናል። የመሬት ምልከታ ከአየር ንብረት ለውጥ ከአካባቢ ጥበቃና ከዘላቂ ልማት ጋር የተያያዙ ፖሊሲዎችን ለማሳወቅ የሚያስፈልጉ መረጃዎችን ማግኘት ያስችላል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሪሞት ሴንሰሪንግ መሪ ስራ አስፈጻሚና ተመራማሪ ዶክተር ብርሃን ገሰሰ የመሬት ምልከታ ሳይንስ ያለውን አበርክቶ ጠቅለል አድርገው ያስረዱናል። የመሬት ምልከታ ሳተላይት ስንል ካሉት ስድስት የሳተላይቶች የሳተላይት አይነቶች መካከል አንደኛው ነው እና የእርዝ ኦብዘርቬሽን ሳተላይት ወይም የመሬት ምልከታ ሳተላይት ብለን የምንጠራው በዋናነት ዋና አላማው ምንድን ነው? መረጃን በመውሰድ መሬት ላይ ያለ ማንኛውም ነገር ሰው ሰራሽ ሊሆን ይችላል፣ ተፈጥሮ ሊሆን ይችላል፣ ከተማ ሊሆን ይችላል፣ ገጠር ሊሆን ይችላል፣ የእርሻ መሬት ሊሆን ይችላል፣ ውሃ ሊሆን ይችላል የስነ ምድር እንቅስቃሴ ሊሆን ይችላል። ተራራ ሊሆን ይችላል። ሜዳ ሊሆን ይችላል። መንገድ ሊሆን ይችላል። ማንኛውም ነገር መሬት ላይ የሚገኝን ማንኛውም ነገር በተፈጥሮ የሚሆን በሰው ሰራሽ ስላለ ነገር መረጃ በመውሰድ ያን መረጃ እኛ ደግሞ እንደ ተመራማሪ ወይም እንደ ባለሙያ በመቀበል በመተንተን በማደራጀት ለተለያየ ጥቅምና ለተለያየ አገልግሎት እንዲውል የምናስችልበት ሂደት ነው ያለው ሶ እንግዲህ ጠቀሜታው በጣም እጅግ ብዙ ጠቀሜታ ነው ያለው። ለውሃ ጥቅም ላይ ልንውለው እንችላለን። ለእርሻ ለግብርና ስራ ላይ ጥቅም ላይ ልናውለው እንችላለን። በከተሞችና በገጠር ያለ የመሬት አስተዳደርና የማኔጅመንት ስርዓት ላይ ጥቅም ላይ ልናውለው እንችላለን። የመንገዶቻችንን ደህንነት የተለያዩ የመሰረተ ልማቶቻችን ደህንነት ለመከታተል ጥቅም ላይ ልናውሉ እንችላለን። የሀገር ደህንነትን ከመጠበቅ አንጻር ወይም ቦርደር ሴኩሪቲ ብለን የምንጠራውን ከዛ አንጻርም ብዙ መረጃ በመውሰድ እሱ ላይም ክትትል ለማድረግ ብዙ ጠቀሜታ ይኖረዋል ማለት ነው። እንግዲህ በአጠቃላይ ለምንፈልገው ለማንኛውም ነገር ይህን መረጃ ጥቅም ላይ መዋል የሚቻልበት ሂደት ነው ያለው ማለት ነው። የመሬት ምልከታ ሳይንስ የውሃ ሀብቶችን በማስተዳደርና በመረዳት ረገድ ወሳኝ ሚና ይጫወታል። የውሃ አቅርቦትን ጥራትና አጠቃቀምን ለመከታተል ለመተንተንና ለመተንበይ መረጃ የሚያቀርብም ሳይንስ ነው። ይህንን ውድ ሀብት እንዴት መጠበቅና መጠቀም እንዳለብን የተሻለ ውሳኔ ለመስጠትም ያስችላል። የመሬት ምልከታ መረጃ የዝናብ መጠንን፣ የወንዞች ደረጃና የአፈርን እርጥበት በማጥናት የጎርፍ አደጋዎችን ለመተንበይ ይረዳል። ዘርፈ ብዙ ጠቀሜታ ያለውን የመሬት ምልከታ ሳይንስ ከህዋ አጠቃቀምና ምርምር አንጻር ያለውን ፋይዳ ዶክተር ገሰሰ እንዲህ ይገልጹልናል። ውሃ በአሁኑ ሰዓት መሬት ላይ ካሉ የተፈጥሮ ሀብቶች አንደኛውና ዋነኛው፣ በግንባር ቀደምትነት ዋነኛው የሰው ልጅ የተፈጥሮ ሀብት የሰው ልጆች ከሚጠቀሙባቸው የተፈጥሮ ሀብቶች ዋነኛው ብለን ልንወስድ እንችላለን። እንግዲህ ውሃ ስንል በገጸ ምድር ላይ የምናገኘው ወይም ሰርፌስ ወተር ብለን የምንጠራው ክፍል አለ። ሌላው ደግሞ በከርሰ ምድር ወይም ግራውንድ ዎተር ብለን የምንጠራው ማለት ነው። ከነዚህ ከሁለት ሶርሶች ነው ወይም ምንጮች ነው ውሃን የምናገኝ እና ገጸ ምድር ስንል ወንዞች አሉ፣ ሀይቆች ይኖራሉ፣ ኩሪዎች ይኖራሉ፣ ባህሮች ይኖራሉ፣ ሀይቆች ይኖራሉ። አጠቃላይ እነዚህ ዋና ውሃማ አካላት ብለን እንወስዳለን። ሶ እነዚህ ውሃማ አካላትን በተገቢው መንገድ በማወቅ በማጥናት በመረዳት ከተረዳን፣ ካጠናን፣ ካወቅን በኋላ ደግሞ ቀጣይነት ባለው መንገድ ለሰው ልጆች ጠቀሜታ እንዲኖራቸው የምርምር ስራዎችን ከመስራት አንጻር ትልቅ ጠቀሜታ ይኖረዋል ማለት ነው። ስለዚህ እንዳልኩት የመሬት ምልከታ ሳተላይቶች መሬትን እስካን ያደርጋሉ። እስካን በሚያደርጉበት ጊዜ መሬት ላይ ያለ ማንኛውንም ውሃማ አካል እስካን ያደርጋሉ። እስካን ካደረጉ በኋላ ያን መረጃ እኛ በመሬት መቀበያ ጣቢያ ተቀብለን ያን መረጃ በመተንተንና በማደራጀት የተለያዩ የውሃማ አካላትን ለማጥናትና ለማወቅ የምንችልባቸው ሂደቶች ይኖራሉ ማለት ነው ሶ የመጀመሪያው እንግዲህ አንደኛው የገጸ ምድርን ውሃ መጠኑን ማወቅ ለምሳሌ በኢትዮጵያ ደረጃ ሀይቆች አሉ። እነዚህ ሀይቆች አንደኛ የት ነው የሚገኙ የሚለውን እንድናቅ ይረዳናል። በአጠቃላይ በኢትዮጵያ ደረጃ ያሉ የሀይቆችን ስርጭት እንድናቅ ያድርገናል። ሁለተኛ ደግሞ መጠናቸውስ ምንድን ነው የውሃ መጠናቸው ምንድን ነው? የሚለውን ነገር መጠን ስፋታቸውን እንድናውቅ ያግዘናል ማለት ነው። ከዚህ ከውሃ መጠን ወይም የገጸ ምድር የውሃ መጠን በምናይበት ጊዜ ካየን በኋላ ማወቅ ብቻ አይደለም እነዚህን ውሃማ አካላት በካርታ መልክ እንድናዘጋጃቸው ያግዘናል። ሌላው ያለውን የውሃ መጠን እንድንገምት ለምሳሌ ጣና ሀይቅን ብንወስድ ጣና ሐይቅ በውስጡ ምን ያክል የውሃ መጠን አለው የሚለውን እንድናውቅ፣ ከዛ ደግሞ የውሃ ሳይክል ወይም ሃይድሮሎጂካል ሳይክል የምንለውን ዝናብ አለ፣ ትነት አለ፣ እንደገና ደግሞ ከባቢ አየር ላይ ኮንደንሴሽን ይኖራል። ሶ ይሄ የውሃ ውህደት ቀጣይነት ያለው ፕሮግራም ነው የሚኖርእና ያነውንም ከዛ ጋር የውሃ ባላንስ ወይም ወተር ባላንስ ኢኩዥን ብለን እንጠራዋለን እኛ። እሱንም ከማጥናት አንጻር ከፍተኛ ጠቀሜታ የሚኖርበት ሂደት አለ ማለት ነው። ሌላው ለውጦች ይኖራሉ። በተለያየ ጊዜ በተለያየ ወቅት የውሃ መጠን ለውጥ ይኖራል። ቶ እነዚያ ለውጦች ምንድን ናቸው? ያንን ለውጥ ያስከተለው ምክንያት ምንድን ነው? የሚለውን ነገር ቀጣይነት ያላቸውን የመሬት ምልከታ ሳተላይቶች መረጃ በመውሰድ በመተንተን እየጨመረ ነው እየቀነሰ ነው ወይስ ባለበትን ያለ የሚለውን ነገር መረጃ በማሰባሰብ ካሰባሰብነው በኋላ ያንን መረጃ በማደራጀት ለውሳኔ ሰጪ አካላት በተገቢው መንገድ ያ መረጃ እንዲደርስ ማድረግ ያስችላል ማለት ነው። እንግዲህ የገጸ ምድርን የውሃ መጠን እንድናቅ ያግዘናል ስንል ከዚህ ከዚህ አንጻር ማየት እንችላለን። ሁለተኛው ከዚሁ ጋር አብሮ የሚሄደው የከርሰ ምድር ውሃችን ነው። የገጸ ምድር ውሃ በአሁኑ ሰዓት በቂ አይደለም፣ ወደ ከርሰ ምድር ውሃም የምንሸጋገርበት ሂደት አለ። ሶ ያለን የከርሰ ምድር የውሃ መጠን ምን ያክል ነው? ይሄ የከርሰ ምድር የውሃ መጠንስ የት አካባቢ ነው ፖቴንሽሊ በደንብ ልናገኝ የምንችል? ከዛ ያን የከርሰ ምድር ውሃስ እንዴት ነው አውጥተን ጥቅም ላይ ልናውለው የምንችለው? ጥቅም ላይ ስንል አንደኛ ቤታችን አካባቢ ለሚሰጠን ጠቀሜታ፣ ሌላ ደግሞ የመስኖ እርሻ ልንከተል እንችላለን። ደግሞ በተለይም ደግሞ በረሃና በረሃማ ነክ በሆኑ አካባቢዎች አርብቶ አደሮቻችን ውሃ ማግኘት አለባቸው። ውሃ ለማግኘት በጣም ረጅም መንገድ ነው የሚጓዙት። ያንን በአቅራቢያቸው ውሃ እንዲያገኙ ለማድረግ ይሄ የከርሰ ምድር ውሃ ትልቅ ጠቀሜታ አለው እና በአጠቃላይ ስርጭቱን እንድናቅ በአገር ደረጃ ስርጭቱን ካወቅን በኋላ ደግሞ እንዴት አድርገን ጥቅም ላይ ልንውለው እንችላለን የሚለውን ነገር መሬት ምልከታ ሳተላይት መረጃ ትልቅ ጠቀሜታ ሊሰጠን ይችላል የሚለውን ልንወስድ እንችላለን። ነው እንግዲህ እስካሁን ስለ መጠኑን ያወራል። ከዛ ደግሞ በሶስተኛ ደረጃ የመሬት ምልከታ ሳተላይት ለውሃ ከሚሰጠው ጠቀሜታ አንጻር ጥራቱንም ማየት ይጠበቅብናል። በተፈጥሮ ውሃ ይበከላል እና እነዛ የውሃ በካይ ምክንያቶች ምንድን ናቸው? ሰው ሰራሽ ናቸው የተፈጥሮ ናቸው የሚሉትን ነገሮች ልንወስድ እንችላለን። ለምሳሌ እንደ ኤግዛምፕል ፍሎራይድን ብንወስድ አዳማ ዘዋይ አካባቢ ያሉ አካባቢዎች በፍሎራይድ የተጠቃ ነው። ስለዚህ ስርጭቱ ምን ይመስላል፣ ለዚያ ፍሎራይድ መከሰት ዋና ምክንያቱ ምንድን ነው የሚለውን ነገር ከውሃ ጥራት አንጻር መረጃዎችን ማግኘት የሚቻልበት ሂደት አለ። እሱ ጋም ትልቅ ጠቀሜታ እንዳለው መገንዘብ ይሻል ማለት ነው። ሌላው በአራተኛ ደረጃ የመሬት ምልከታ ሳተላይት ከውሃ ጋር ያለውን ጠቀሜታ በምናይበት ጊዜ ድርቅና ጎርፍ በአሁኑ ሰዓት በሀገራችንም እንደ አፍሪካም እንደ ዓለምም በጣም አስጊ የሆኑ የተፈጥሮ ክስተቶች እየሆኑ መጥተዋል። ስለዚህ ድርቅ በሚከሰትበት ጊዜ ያ ድርቅ የተከሰተው በምን ምክንያት ነው የሚለውን ነገር ለማወቅ የዝናብ እጥረት ነው። የዝናብ እጥረት ከሆነ እነዛን መረጃዎች ማግኘት አለብን፣ ለመተንተን መረጃዎችን ለማግኘት ደግሞ ይህን ቴክኖሎጂ መጠቀም አለብን። ለምን? እነዚህ ቴክኖሎጂዎች ብዙ መረጃዎችን ስለሚሰጡን ያንን ቴክኖሎጂ በመጠቀም ያገኘነውን መረጃ በመተንተን የድርቅ ክስተትን በደንብ ማጥናት እንችላለን። ሶ የድርቅን ክስተት ካጠናን በኋላ የት አካባቢ ነው የተከሰተው? ምን ያክል አካባቢ ሸፍኗል? ምን ያክል ጉዳት አምጥተዋል? ምን ያክል በሰዎች ላይ አሉታዊ ተጽዕኖ አስከትሏል? ቤት እንስሳ ላይ ምን ያክል አሉታዊ ተጽዕኖ አስከትሏል? በወንዞች መድረቅ በሐይቆች መድረቅ የመሳሰሉትን ነገሮች በማንሳት በመተንተን እነዚህን ትንታኔዎች ደግሞ በደንብ በማደራጀት ቅድም እንደተባለው ለውሳኔ ሰጪ አካላት ትልቅ ግብዓት ለማዘጋጀት ይህንን መረጃ ከድርቅ ጋር አስተሳስረን ልንጠቀምበት እንችላለን ነው። ከዚሁ ጋር እንግዲህ ጎርፍም በተለይ ክረምት በሚመጣበት ጊዜ ወንዞቻችን፣ ኢትዮጵያ እንደሚታወቀው የውሃ ማማናት ተብሎ ነው የሚወሰደው። ብዙ ወንዞች አሉን። ከኢትዮጵያ ተራራማ ቦታዎች ተነስተው በተለያየ አቅጣጫ ወደ ምዕራብም ወደ ምስራቅም ወደ ደቡብም የሚፈሱ ወንዞች አሉ። ክረምት ላይ የውሃ መጠናቸው ይጨምራል። የውሃ መጠናቸው በሚጨምርበት ጊዜ ጎርፍ ሊከሰት ይችላል። ጎርፍ ሲከሰት ደግሞ አሁንም አሉታዊ ተጽዕኖ ይኖረዋል። ለምሳሌ የሰዎች መፈናቀል ሊኖር ይችላል። በቤት እንስሳት ላይ ጉዳት ሊያደርስ ይችላል። በእርሻ መሬት ላይ ጉዳት ሊያደርስ ይችላል። በከተሞች ላይ በተለያዩ መሰረተ ልማቶች ላይ ጉዳት ሊያደርስ ይችላል እና እነዚህን ነገሮች አስቀድሞ በማወቅ በመተንተን፣ በመረዳት ከተከሰተም አጠቃላይ ይህ ጎርፍ የተከሰተበትን አካባቢ በካርታ መልክ በማዘጋጀት ያመጣውም አሉታዊ ተጽዕኖ በመተንተን አሁንም ለውሳኔ ሰጪ አካላት ትልቅ ግብዓት መረጃ ለማግኘት ወይም ለማሰባሰብ የምንችልበት ሂደት አለ ማለት ነው። ሌላው እንግዲህ መጨረሻ ላይ ማየት የምንችለው የመሬት ምልከታ ሳተላይቶች በተለይም ደግሞ ውሃና ውሃ ማነክ የሆኑ የተለያዩ መሰረተ ልማቶች ይኖሩናል። ለምሳሌ ግድብ ይኖራል። ከዛ ኩሬዎች ይኖሩናል። ወንዞችም ይኖራሉ ከዛ ታንከሮችም ይኖራሉ፣ ውሃ የሚጠራቀምበት በተለያየ ኮንዲሽን። ከዛ ደግሞ የውሃ ማሰራጫ ኔትወርኮች ይኖሩናል። ለምሳሌ የአዲስ አበባን ብንወስድ ለአዲስ አበባ ውሃ ማቅረብ የምንችለው የገፈርሳን ግድብ፣ የለገዳዲን ግድብ እና አቃቂ አካባቢ ከግራውንድ ወተር ከከርሰ ምድር የሚወጣን ውሃ በመጠቀም ነው። ለማህበረሰቡ ውሃ ተደራሽ የሚሆነው ይሄ ውሃ ከምንጩ እስከ ተጠቃሚው ድረስ ለማድረስ የመስመር ዝርጋታዎች ይኖራሉ። ሶ እነዚያን የመስመር ደህንነቶችን ለመከታተል ወይም የውሃ ማሰራጫ ኔትወርኮችን ለመከታተል አንደኛ በካርታ አዘጋጅተን ጥቅም ላይ ለመዋል ካዘጋጅን በኋላ ደግሞ ደህንነታቸውን ለመከታተል ይሄ የመሬት ምልከታ ሳተላይት ቴክኖሎጂ ትልቅ ግብዓት አለው። ትልቅ ጠቀሜታ አለው። ስለዚህ እነዚህን ነገሮች በማድረግ የውሃ ሀብታችንን በደንብ እንድንናቅ ካወቅን በኋላ ደግሞ በደንብ እንድንንከባከብ አውቀን ከተንከባከብን በኋላ ደግሞ ዘላቂነት ባለው መንገድ ጥቅም ላይ ለመዋል የሚያስችልበት ሂደት አለው ማለት ነው። ኢትዮጵያ ለታችኛው ተፋሰስ ሀገራት ወሳኝ የሆነ የናይል ወንዝ ዋና መገኛ ነች። ከዚህም በተጨማሪ ኢትዮጵያ በርካታ ሀይቆች ያሏት ሲሆን ከነዚህ መካከል የጥቁር አባይ ምንጭ የሆነው የጣና ሀይቅ በዋናነት የሚጠቀስ ነው። ዶክተር ብርሃን ገሰሰ ኢትዮጵያ በውሃ ሀብት የታደለች ሀገር መሆኗን ገልጸው ያላትን ሀብት እንዴት መጠቀም እንዳለባትም አብራርቷል። ሀገራችን እጅግ በጣም በውሃ ከታደሉ የዓለም ሀገራት አንዷ ነች። ለዚያም ነው ኢትዮጵያ የውሃ ማማ ተብላ የምትጠራው። በተፈጥሮ ኢትዮጵያን ስንወስድ እንግዲህ ከምስራቅ አፍሪካ ካሉ ሀገሮች በምንወስድበት ጊዜ ተራራማ ሀገር ነች። ተራራማ እንደመሆኗ መጠን ከነዚህ ከተለያዩ ተራሮች ትላልቅ ወንዞች ይነሳሉ። ለምሳሌ አባይን ልንወስድ እንችላለን። ተከዜን ልንወስድ እንችላለን። ኦሞን ልንወስድ እንችላለን። አዋሽን ልንወስድ እንችላለን። ሌሎች ሌሎችም ታላላቅ ወንዞች አሉ ሶ እነዚህ ወንዞች ደግሞ አመቱን ሙሉ በውሃ የታደሉ ወንዞች ናቸው። አንድ እሱ ነው። ሌላው ብዙ ሀይቆች አሉ። ሀይቆቻችንም በጣም ብዙ ናቸው። ይሄ ትልቅ ጸጋ ነው ብዬ ነው የምወስደው። ሌላው ደግሞ በሶስተኛ ደረጃ በከርሰ ምድርም በቂ የሆነ በከርሰ ምድር ውሃ የታደለች ሀገር ናት ብዬ ነው የምወስደው። ምንድነው ትልቁ ነገር? አንደኛ ያለንን ሪሶርስ በደንብ ማወቅ አልታወቀም፣ አልተጠናም የሚለው ብዙ ሊያስኬድ ይችላል። ባለሙያዎች ብዙ ሰነዶች ተዘጋጅተዋል፣ ብዙ ምርምሮች፣ ብዙ ጥናቶች ተሰርተዋል እና ያለን የውሃ መጠንም ይታወቃል። እንደ ሀገር አጠቃላይ አስራ ሁለት ትላልቅ ተፋሰሶች አሉን። እነዚህ ወንዞች ደግሞ እነዚህን ተፋሰሶች መሰረት አድርገው ነው ከተራራማ ቦታ ወደ ዝቅተኛ ቦታ የሚፈሱት አይደለም። ለሷ ለጎረቤት ሀገሮች የምትተርፍ ሀገር ነች። እንደ እንደ ኤግዛምፕል ብንወስድ የአባይን ውሃ እንኳን ብንወስድ ወይም ወደ ምዕራብ የሚፈሱ ወንዞቻችንን እና አባይን እነ ተከዜን እነ ባሮን እና ኮቦን ብንወስድ እኛ ምንም አይነት ጥቅም ሳናገኝ እነዚህ ወንዞች በሙሉ የያዙትን ውሃ ይዘው ወደ ሱዳን ከዛም አልፎ እስከ ግብጽ ድረስ የሚደርሱበት ሂደት ነው ያለና ለሌሎች ሀገሮች እጅግ በጣም ትልቅ አስተዋጽኦ እያደረገችበት ያለ ሂደት ነው እና ውሃ አለን፣ በቂ ውሃ አለን። ምናልባት እንደ ችግር ልንወስደው የምንችለው ቴክኖሎጂ አሳድገን የሰው ኃይላችንን በደንብ አጠናክረን ይህን ቴክኖሎጂ የሰው ኃይል እና ያለውን ሪሶርስ በማቀናጀት ጥቅም ላይ የማዋል ችግር ሊኖር ይችላል። ካለን ኢኮኖሚክ ዴቨሎፕመንት ሊታይ ይችላል። ሌላው ደግሞ የአገሪቱ የጂኦግራፊ ሁኔታም ይወስናል። ተራራማ ነች። ያለውን ውሃ ተጠቅመን ጥቅም ላይ ለመዋል ብዙ ቴክኖሎጂ ይጠይቃል። እነ ሱዳን፣ እነ ግብጽ ለጥ ባለ ሜዳ ላይ ነው ወንዝ የሚፈሰው። ሶ ለኢሪጌሽን የሚሆን ለሀይድሮ ኤሌክትሪክ ፓወር ግንባታ በቀላል መንገድ ጥቅም ላይ የሚያውሉበት ሂደት አለና ያለውን ሪሶርስ ጥቅም ላይ የመዋል የቴክኖሎጂ የአቅም ውስንነት ካልሆነ በስተቀር ሀገራችን ኢትዮጵያ በውሃ ሀብት እጅግ በጣም የታደሉ ናቸው ከሚባሉ የዓለም ሀገራት እንደውም በግንባር ቀደምትነት የምትጠቀስ ሀገር ናት ብዬ ነው። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሚገኙ ማንኛውንም መረጃ በአግባቡ ጥቅም ላይ ለማዋል የባለድርሻ አካላት ኃላፊነት ከፍተኛ መሆኑንም ዶክተር ብርሃን ገሰሰ አሳስበዋል። እንግዲህ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አንድ ትልቅና ግዙፍ የሆነ የፌዴራል ተቋም ነው። የዚህ ተቋም ዋና መሰረታዊ ማንዴቱ መረጃ የስፔስ እና የጂኦስፓሻል መረጃዎችን ማምረት ነው፣ ማደራጀት ነው፣ ማከማቸት ነው። ዋና በዋናነት የሚሰራው ስራ ይሄ ነው። ይህን መረጃ ያመርታል፣ ያደራጃል፣ ያጠናቅራል፣ ያከማቻል፣ ከዛ ያሰራጫል። በምናሰራጭበት ጊዜ ሌሎች ተቋማት መንግስታዊ የሚሆኑ መንግስታዊ ያልሆኑ ተቋማት ባለድርሻ አካላቶቻችን ናቸው። ለኛ ለእኛ ተቋም ባለድርሻ አካል የማይሆን መንግስታዊ የሚሆን መንግስት ያልሆነ ተቋም አይኖርም በእርግጠኝነት መናገር የሚቻለው ማለት ነው። ስለዚህ በአሁኑ ሰዓት እንደ አዲስ እየተደራጀ ያለ ተቋም ነው። የቴክኖሎጂ ባለቤት በተለይም ደግሞ የጂኦስፓሻል ና የህዋ ሳይንስ የቴክኖሎጂ ባለቤት ለመሆን እየሰራ ያለበት ሂደት አለ። ይህን ለማድረግ ከፍተኛ የሆነ የአቅም ግንባታ ስራዎችም የሚሰራበት ሂደት አለ። እንደ ምሳሌ ብንወስድ አጫጭር ስልጠናዎችን ከተለያዩ ተቋማት ለሚመጡ ሰዎች እንሰጣለን በጂኦ ስፓሻል እና በስፔስ ዘርፍ። ከዛም አልፎ ደግሞ በማስተርስ እና በፒኤችዲ ፕሮግራም ሰልጣኞችን ወይም ተማሪዎችን እየተቀበልን እናሰለጥናለን። ትልቅ የሆነ የአቅም ግንባታ ስራ እየሰራን ያለ ነው። ስለዚህ ይህን የምናደርገው በዋናነት ምንድን ነው? ይሄ ተቋም መረጃ ያመርታል። የቴክኖሎጂ ባለቤት ለመሆን እየሰራ ነው ያለው። ይሄ መረጃ ደግሞ ለተጠቃሚው ለማድረስ መድረስ መቻል አለበት። ይሄን ለማድረግ የግድ በዘርፉ በሙያው የሰለጠነ ሰው ኃይል ያስፈልጋል። እሱን በተገቢው መንገድ እየሄድንበት ነው። ብዙ ስራዎችም እየተሰሩ ያሉበት ሂደት አለ። ሌላው ይሄ ተቋም በመንግስት ታምኖበት እንደ አዲስ ሲደራጅ ያስቻይነት ስራ የመስራት ግዴታም እንዳለበት ተሰጥቶታል። ምን ማለት ነው? በራሱ ብቻ ተቋቁሞ ወይም በራሱ ተቋም ውስጥ ብቻ ስራዎችን እየሰራ የሚቀመጥ ተቋም አይደለም። ስራዎችን ይዞ ይወጣል። ስራዎችን ይዞ ሲወጣ የተለያዩ ስቴክሆልደሮች ይኖሩናል። ለምሳሌ ግብርና ሚኒስትር ብንወስድ፣ ከተማ ልማት ብንወስድ፣ ውሃ ሚኒስትርን ብንወስድ፣ የፕላን ሚኒስትርን ብንወስድ፣ ሌሎችም እንደዚሁ ያልጠቀስኳቸው በአጠቃላይ እነዚህ ስቴክሆልደሮቻችን ናቸው። በክልል ደረጃ ደግሞ የክልል ቢሮዎች አሉ። የተለያዩ የክልል ቢሮዎች አሉ። ባለድርሻ አካላቶቻችን ናቸው። እነዚህ ሶ የአስቻይነት ስራ ይሰራል ስንል ይሄ ተቋም ያለውን ቴክኖሎጂ ያለውን መረጃ በማደራጀትና በማቀናጀት ለተጠቃሚዎች ማድረስ መቻል አለበት። ለተጠቃሚዎች ለማድረስ ደግሞ እነዚህን ባለድርሻ አካላት በደንብ ማንቀሳቀስ እና ተሳታፊ እንዲሆኑ ብዙ ስራዎች እየተሰሩ ነው ያሉት በአሁኑ ሰዓት። ሰው ይህን እያደረግን እንግዲህ ተደራሽ የምንሆንበት ሀገራችንም የስፔስ ሳይንስ እና የስፔስ ቴክኖሎጂን የጂኦስፓሻል ቴክኖሎጂ ምርቶችን፣ ፕሮዳክቶችን ተጠቃሚ የምትሆንበትን ስራ በሰፊው አቅዶ እየሰራ ነው ያለ ወደፊት ብዙ አስተዋጽኦ ብዙ አገልግሎት ይኖረዋል ተብሎ ነው የሚታሰበው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ በአዲስ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም፣ በማቅረቡ ከእናንተ ጋር ቆይታ ያደረኩት ደግሞ ሰብስቢ አይሉ ነኝ። ከሌሎች የኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ